በሰንቀሌ ፖሊስ ማሰልጠኛ የሚገኙ አንዳንድ የታሰሩ ግለሰቦች በምግብ እጥረትና አያያዝ ጉድለት እየታመሙ መሆናቸውን ገለጡ። መንግሥት በቶሎ ይልቀቀን እስኪለቀንም አያያዛችንን ያሻሽልልን ሲሉ አመልክተዋል። የኦሮሞ ፌዴራሊስት ኮንግረስ ፓርቲ አባላቱ መታሰራቸውንና ስለ ሰብአዊ አያያዛቸው ለማወቅ መቸገሩን አስታውቋል። የኦሮሚያ ጸጥታ ቢሮ ምክትል ኃላፊ በእስረኞቹ የሰብአዊ አያያዝ ላይ የሚነሳውን ቅሬታ ያስተባብላሉ። ናኮር መልካ ዝርዝሩን ልኳል። ሰሞኑን በአምቦ ዩኒቨርሲቲ ሪፈራል ሆስፒታል ተገኝቼ ከሰንቀሌ ፖሊስ ማሰልጠኛ ተቋም ለሕክምና የመጡ የታሰሩ ግለሰቦችን አነጋግሬ ነበር። በመንግስት ጸጥታ ኃይል ስለሚጠበቁ ጥራቱ የተሟላ ቃለ መጠይቅ ላደርግላቸው ባልችልም እንዲሁ ቅርቤ ለምን እንደመጡና ያሉበትን ሁኔታ እንዲያስረዱኝ ጠይቄያቸው መልስ ሰጥተውኛል። ለደህንነታቸው ስለሚሰጉ ስማቸውን ከየት እንደታሰሩና የበሽታቸውን አይነት መናገር እንደማይፈልጉም ገልጸዋል። ከታሳሪዎች መካከል አንዱ ከምግብና ንጹህ ውሃ እጥረት ሳቢያ በጣም እንደሚያማቸው በመግለጽ ከታሰርኩ አንድ ወር ከሁለት ሳምንት አልፎኛል። ለምን እንደታሰርኩ ማንም አልነገረኝም፣ የጠየቀኝም የለም። ግን የሆነ ግን ታጣቂ ትደግፋላችሁ፣ ስንቅ ታቀብላላችሁ የሚል ውንጀላ ሲቀርብ ይሰማል ከእኔ ጋር ከ4 ሺህ እስከ 5 ሺህ የሚሆኑ ሰዎች አሉ ብለዋል። የምንተኛበት ቦታ ችግር ባይኖርም በመጸዳጃ ቤት እጥረት ሰዎች ለኩላሊትና ሌሎችን በሽታዎች እየተጋለጡ ነው ሲሉም ገልጸዋል። መንግስት የሰብአዊ የያዛቸውን እንዲያሻሽልና በአሰት ተያዙ ያሏቸውንም በፍጥነት ይልቀቅ ሲሉ ጥሪ አቅርበዋል። የሁለት ወር እንዲሁም አምስት፣ ስምንትና ዘጠኝ ወራት ነብሰ ጡሮች በአያያዝ ጉለትና በደረሰባቸው እንግልት ሳቢያ ጽንሳቸው በመውረዱ እስካሁን ደም አልቆም ያላቸው ሴቶች አይቻለው የሚሉት ሌላው ስማቸው እንዳይጠቀስ የጠየቁ ታሳሪ ናቸው። እርሳቸውም በጣም እያመመኝ ነው ካሉ በኋላ የረባ ሕክምና ስላልተደረገልኝ ህመሜ ሊታገስልኝ አልቻለም ብለዋል። መንግስት እኛን ያመጣንበትን ምክንያት እስራትም ይሁን ታድሶ በዚህ ጊዜ ትጨርሳላችሁ እንዲልና ወደ ልጆቻችን በቶሎ መመለስ እንፈልጋለን ብለዋል። ምን ያህል ታሳሪዎች በሆስፒታሉ እንደታከሙና የህመማቸውን ምክንያት እንዲነግሩኝ የህክምና ክፍል ኃላፊ ዶክተር ጎንፋን ብጠይቅም ስለ ጉዳዩ መረጃ ስለሌለኝ ልተባበር አልችልም ስለ ጉዳዩ መረጃ ስለሌለኝ ልተባበር አልችልም፣ ነገር ግን ከሰዓት ደውልልኝ ካሉ በኋላ መልሼ ስደውልላቸው ስልካቸውን አላነሱልኝም። ከታሳሪዎች ቤተሰብ መካከልም ለደህንነቴ ስለምሰጋ ስሜ እንዳይጠቀስ ያሉት ግለሰብ የቤተሰብ አባላቸው አያያዝና ጤና እንደሚያሳስ ሰብሰባቸው ገልጸዋል። ለደህንነቱ ስለሚሰራ ማንነቱ ምን ማንም በታሰረብኝ መናገር አስፈልግም እና ከታሰረብኝ አንዱ ከለሳምንቶ ባይን የራሱ ካየት ማለት ነው። የእርስዎ የቤተሰብ አባል ነው የታሰረው? አዎ። ማን ነው ያሰራቸው? ፖሊሶች ናቸው ማለት ነው። መያያዙት የኦሮሚያ ፖሊስ የሚለብሱ ማለት ነው። አሁን የት ነው ያሉት? ሰዎች ላይ ያያዛቸው እዛ ውስጥ ስላለው ሁኔታ ያጣሩት ነገር አለ? አሁን ላይ ባለፈው ሳምንት ላይ ምግብ አድማ አድርገዋል የሚባል ወሬ ሰምተናል ማለት ነው። ለምንድን ነው ሲባል፣ ምግብ እየተሰጣቸው አይደለም፣ አያያዛቸው ጥሩ አይደለም ብለው ማለት ነው። መንግስት በተለያዩ ጊዜ መግለጫ ሲሰጥ፣ እኛም ስንጠይቅ ከ

እና መንግስት ደግሞ ይህን ነገር ማየት አለበት። በሰንቀሌ ከታሰሩ ሰዎች መካከል የእኛም አባላትና አመራሮች ይገኙበታል ያሉት የኦሮሞ ፌዴራሊስት ኮንግረስ ፓርቲ ስራ አስፈጻሚ አባል አቶ ጥሩ ነገምታ መሆን አለበት በሚሉት ላይም ማብራሪያ ሰጥተዋል። በትክክል እንደተባለውም አባሎቻችን ከማዕከላዊ ኮሚቴ አባላት ጀምሮ የዞን አመራር አባላት፣ እንዲሁም መደበኛ አባላት በብዛት አሳስረው ይገኛሉ። ብዛታቸው ወደ ሀያ ይከዳሉ። የአመራር አባላት ብቻ ፖለቲካ የሚሄዳሩ ድጋሚ የማጥበብ አይነት እንቅስቃሴ አድርገን ነው የምንመለከተው። ከሰብአዊ መብት አያያዝ ጋር በተያያዘ በዚህ ዙሪያ ኦፌኮ ያደረገው ማጣራት አለ። እንግዲህ በግል ይሄ ደርሶባቸዋል የሚል መረጃ የለንም። መረጃም ደግሞ እንዳናገኝ የተደረገው ሰዎቹ ከቤተሰቦቻቸው ርቆ ኦፌኮ ሊደርስበት ከሚችለው ርቆ የታሰሩ ናቸው። ጤንነታቸው፣ ደህንነታቸው ምን ላይ እንዳለ አናውቅም። ሊታመሙ የሚጠይቃቸው ቤተሰብ የለም። እኛም የተለያየ ሁኔታ ልናስጠይቃቸው ሙከራ አድርገን አልተሳካልንም። ስለዚህ ከቤተሰብ ተነጥለው መታሰራቸው፣ ከህግ አማካሪ ርቀው መታሰራቸው ሁሉ ሰብአዊ መብታቸውን እንደሚጎዳ ከተራ ወንጀለኝነትም በባሰ የህልና እስረኞች መሆናቸውን ነው የሚያመላክተው። ይሄ አስቸጋሪ ሁኔታዎች ላይ እንዳሉ ነው የምንረዳው። ማለት የሚፈልጉት ነገር አለ። ምንድነው መደረግ ያለበት አገር ኢትዮጵያ ኦሮሚያ የጋራ ሀገራችን ናት ይህንን የጋራ ሀገራችን ውስጥ የሚያገባን አለ የሚመለከተን ጉዳይ አለ የጋራ የሆኑ ችግሮች የሚከሰቱበት ጊዜ በጋራ ተነጋግረን መፍትሄ የሚፈልግለት ይሻላል እንጂ የአንድ ወገን ጫፍ ብቻ ለሚከሰቱ ችግሮች ወይም ለሚፈጠሩ ችግሮች መፍትሄ አፈላላጊ አይሆንም። በተለይም ደግሞ የችግሩ አካል የነበረ ሰው ተረጋግቶ ሁኔታዎችን ማየት መቻል ይኖርበታል። በተለይ አመራር ላይ ያለው ፓርቲና መንግስት ይሄንን በጥሞና እንደገና ከልሰው ሊያዝ የሚገባ ነገር ነው። ምክንያቱም ኢትዮጵያ ወዳልተፈለገ አቅጣጫ መሄድ የለባትን የሚል እምነት አለን። ይሄንን እንደሚያሳስበን ነው ለሕዝባችንም ለመንግስትም ለማሳወቅ የምንፈልገው የኦሮሚያ ጸጥታ ቢሮ ምክትል ኃላፊ ኮሎኔል አበበ ገረሱ ስለ ሰንቀሌ እስረኞች አያያዝ በተመለከተ ተከታዩን ብለዋል። ምን ያህል ሰዎች በመንግስት ተይዘው ይገኛሉ? በአሁኑ ሰዓት በየቀኑ ተይዘው የሚገቡ ስለሆነ ቁጥራቸውን አሁን በትክክል አላቀ። የሰብአዊ መብት አያያዝ ላይ ችግር አለ የሚሉ ግለሰቦች አሉ። የሰብአዊ አያያዛቸው ምን ይመስላል? ይኖራሉ። ይጠበቃሉ። ያ እንግዲህ አብዛኛው ጦርነት ላይ ተሰማርቶ የተያዙ ናቸው። ሌሎቹ ደግሞ እንደዚሁ ኢሰብዓዊ ድርጊቶችን በሰው ልጆች ላይ የፈጸሙ ሰዎች ናቸው። ተረጋግጧል? ይሄ ነገር እንደዚህ እንዳደረጉ ገና እኔ ፍርድ ቤት ነው የሚያረጋግጠው። ተጠርጥሮ የተያዙ ናቸው። የፍርድ ሂደታቸው ተጀምሯል። ይጣራል፣ ገና እዛ እየተጣራ በፍርድ ይቀርባሉ። ጥሩ፣ ከጤና አንጻር እየታመምን ነው የሚሉ ሰዎች አሉ። ምናልባት ከምን የተነሳ ነው እየታመሙ ያሉት? ይህንን ነገር አጣርተዋል? እንደ ማንኛውም ሰው ሊታመሙ ይችላሉ። እዛ ክሊኒክ አለ። ከዛ ከአቅም በላይ ከሆነ ደግሞ ሲጠር ሪፈር ይሄዳሉ። የተለየ በሽታ እዛ ገብቶ ወይም ተላላፊ በሽታ ኖሮ እንደ ማንኛውም ሊታመሙ ሊታመሙ ይችላሉ። ያ ደግሞ ትክትል ይደረግላቸዋል ይታከማሉ ማለት ነው። ከዚህ በኋላ ያለው ሂደት ምንድን ነው? አንዳንዶቹ መቼ እንደምንለቀቅ አናቅም፣ ታድሶ የተባለውንም አልጀመርንም ይላሉ። ሁሉም ታድሶ አይገባም። ወንጀለኛ ይጠየቃል በህግ ታድሶ ተሰጥቷቸው ወደ ቤታቸው የሚመለሱ አሉ። ይሄ ደግሞ ሂደት አለ፣ በሂደቱ ይፈጸማል። ለምን አልተጀመረም እስካሁን ታድሶ? ገና ገና አልተጠናቀቅም የተያዙ ናቸው ታድሰው መቼ እንደሚጀመር እና እንደሚጠናቀቅ ባይገለጽም እንደጨረሱ ወደ መጡበት የሚመለሱ ይሆናል ሲሉ አስታውቀዋል። በወንጀል ድርጊቱ ተጠርጥሮ እንጂ በፖለቲካ አመለካከቱ ወይም ደግሞ የፖለቲካ ፓርቲ አባልነቱ የታሰረ አንድም ግለሰብ የለምም ሲሉ ገልጸዋል። ለቪኦኤ ናኮር መልካ አምቦ